የሚለው በሚል ርዕስ ያዘጋጀሁትን ነው። ከምንመለከተው ዮሐንስ ወንጌል ምዕራፍ አምስት ላይ ካለው እውነተኛ ታሪክ ላይ በመነሳት ነው። ትዝ ይላችሁ እንደሆነ በዚህ በዮሐንስ ወንጌል ውስጥ ባለፈው ሰባት እኔ ነኞች እንዳሉ ጌታ ኢየሱስ ክርስቶስ ሰባት ጊዜ እኔ ነኝ እኔ ነኝ እያለ እንደተናገረ ተመልክተን ነበር። እንደገና ደግሞ አሁን እያየን ያለ ነው ሰባቱን የጌታ ኢየሱስ ክርስቶስን ተአምራት ነው። ዮሐንስ በወንጌል ውስጥ ሲጽፍ ከብዙ ሺህ ተአምራቶች መካከል ሰባቱን ብቻ መርጦ ነው ያስቀመጠው። በዮሐንስ ወንጌል እነዚህን ምን ብሎ ነው ያስቀመጣቸው? ዮሐንስ ወንጌል ምዕራፍ 20 30 እና 31 ላይ በየተአምራቶቹም ራሱ ምልክቶች ናቸው፣ ምልክቶች ናቸው እያለ ነው ያስቀመጣቸው እና ዮሐንስ 20 30 እና 31 ላይ ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራቶች አሉ፣ ግን እነዚህ እዚህ መጽሐፍ ላይ የተጻፉት ምልክቶች ናቸው እና እነዚህ ምልክቶች ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምኑ እና አምናችሁ ደግሞ በስሙ ሕይወት እንዲሆንላችሁ እነዚህ ተመርጠው ተጽፈዋል ብሎ ነው ያስቀመጠው እና ሰባት ብቻ ናቸው ያስቀመጣቸው እነዚህ ሰባቱም ዮሐንስ የጠቀሳቸው ምልክቶች ብሎ ነው ተአምራት ናቸው ግን ምልክቶች ናቸው ምልክቶች በመሆናቸው ጠቋሚ ናቸው ወደ ማን ነው የሚጠቁሙት ተአምራቶቹን ወደ ሰራቸው ወደ እግዚአብሔር ልጅ ወደ ጌታ ወደ ኢየሱስ ነው የሚጠቁሙት እና ኢየሱስ ክርስቶስ እንደዚህ አይነት ተአምር የሚሰራ ከሰዎች የተለየ የጌቶች ጌታ የነገስታት ንጉስ አምላክ መሆኑን አይተን ይሄንን የሰራው በሕይወቴም ታላቅና ድንቅ ነገር ማድረግ ይችላል ብለን በሱ ላይ እምነታችንን እንድናደርግ ነው። ዮሐንስ እነዚህን ሰባት ምልክቶች ወይም ተአምራቶች የጻፋቸው። ባለፉት ሁለቱን አይተናል። የመጀመሪያው ውሃውን ጌታ ኢየሱስ ወደ ወይን ጠጅ ለወጠ። ይሄ በአይነት ላይ በኳሊቲ ላይ ስልጣን እንዳለው የሚያሳይ ነው። ጌታ ኢየሱስ ማንኛውንም ነገር መለወጥ ይችላል። በአይነት ላይ ለውጥ ማምጣት የሚችል ባለስልጣን ነው። ሁለተኛው ባለፈው ሳምንት ያየኑ ምዕራፍ አራት ላይ ያለው ና ሁለተኛው ምልክት በገሊላ ቃና አደረገ ተብሎ የተጻፈለት የሹሙን ልጅ፣ እዚህ ገሊላ ቃና እንዳለ ቅፍርናሆን በሚባለው 20 ማይልስ ርቀት ባለው ከተማ የሹሙን ልጅ ሂድ ልጅ በህይወት ይኖራል ብሎ በርቀት ስልጣን እንዳለው ያየነው ምልክት ነው። አንዳንድ ጊዜ ሰዎች ፈውስ ለማግኘት ከሀገር ወደ ሀገር ሲንከራተቱ ታያላችሁ። ነቢይ ከሌ ሐዋርያ ከሌ ጋ ብለው፣ መጽሐፍ ቅዱስ እንደዛ አይነት ነገር አይደግፍም። ጌታ ኢየሱስ ክርስቶስ እዚህ ቃና ዘገሊላ ገሊላ ቃና እንዳለው ቅፍርናሆምም በአሁኑ ሰዓት መገኘት እችላለሁ፣ እዚህ ሆኜ እዛ መፈወስ እችላለሁ የሚል በርቀት ላይ ስልጣን እንዳለው ያሳየ የጌቶች ጌታ መሆኑን ነው የተመለከት ነው። እያንዳንዳቸው ምልክቶች ሰዎች ማድረግ የማይችሏቸው ነገሮች እንደሆኑ ነቢይ፣ ሐዋርያ፣ ማንም ፓስተር ማድረግ የማይችለውን ነገር መልአክም ማድረግ የማይችለውን ነገር ጌታ ኢየሱስ ማድረግ እንደሚችል የሚያሳዩ ምልክቶች ናቸው እና ዛሬ ሶስተኛውን ነው የምናየው። ሶስተኛው ምልክት የሽባው መፈወስ ነው። ይሄ ሽባ 38 ዓመት ሽባ የነበረ ሰው ነው። ምልክቱን የተደረገበትን ሁኔታ ነው የምንመለከተው። በመጀመሪያ እና ከቁጥር አንድ እስከ አራት ላይ ብትመለከቱ ከዚህ በኋላ የአይሁድ በዓል ነበር። ተመልከቱ ምዕራፍ አራት ቁጥር ሃምሳ አራት ላይ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛ ምልክት ነው ብሎ ያንን በርቀት ስልጣን እንዳለው ያሳየውን ምልክት ከተናገረ በኋላ ምዕራፍ አምስት ቁጥር አንድ ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። ኢየሩሳሌም ወጥቶ የሆነውን ነገር ነው አሁን እየተናገረን ያለው እና ኢየሩሳሌም ወጥቶ ወደ ቤተ መቅደስ ነው የመጣው። በቤተ መቅደሱ አካባቢ ኢየሩሳሌም አንድ መጠመቂያ አለ። ተመልከቱ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። አምስት መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች ልዩ ልዩ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ህዝብ ይተኙ ነበር። እንግዲህ ይሄ ቤተሳይዳ የሚባለው ከተማ በኢየሩሳሌም ቤተሳይዳ የምትባለው ቦታ መጠመቂያ የነበረባት ቦታ ናት። ኢየሩሳሌም አንዱ በር ላይ ያለች ቦታ ናት እና እዛ የመጠመቂያ ውሃ አለ እና ሰዎች እዛ ጋር ይሰበሰባሉ እና እንደዚህ ልትገልጡት ትችላላችሁ። በሽተኞች ፈውስ ለማግኘት የሚሰበሰቡበት ሐኪም ቤት ብላችሁ ልትጠቅሱ ትችላላችሁ። በእርግጥ ሊትራል ሐኪም ቤት አይደለም። ፈውሱ ተአምራዊ ነው እና ፈውሱ የሚደረገው በጣም ውሱን በሆነ ሁኔታ ነው። መልአክ ይመጣና ውሃውን ያንቀሳቅሰዋል። ልክ ውሃው ሲንቀሳቀስ በመጀመሪያ የገባ እውርም ይሁን ሽባም ይሁን ሰውነቱ የሰለለ ይሁን ለምጻም ይሁን ማንም ይሁን ማን በቅጽበት ይፈወሳል። ያ ያ እዛ ጋር ይሆን የነበረ ነገር ነው እና እንደምትመለከቱት ብዙ አይነት ህመም ያላቸው ሰዎች እዛ ይሰበሰባሉ። አምስት መመላለሻ የሚለው አምስት አይነት እንደ በረንዳ አይነት ቦታዎች ናቸው። ሰው እዛ ላይ ይሰፍራል። መጠለያ ነገሮች ናቸው እና በጣም ብዙ ሺህ ህዝብ እንደሚሰበሰብ መገመትና ማሰብ ትችላላችሁ። ብዙ ሰዎች እዛ ጋር መልአኩ ውሃውን ሲያንቀሳቅስ የመጀመሪያ የሚገባ ሰው ገብቶ እንደሚፈወስ ስለሚያስቡ የተለያየ ህመም ያለባቸው ሰዎች እዛ ይሰበሰባሉ። ምናልባት እኛ የፕሮቴስታንት እምነት ተከታዮች ከመሆናችን የተነሳ አንዳንድ ጠበል ቦታዎች ሄደን አናቅም። እኔ በልጅነቴ ሄጃቃለሁ ሚጣቅ የሚባል ቦታ አለ፣ አንኮበር እና ደብረ ብርሃን መሀል ላይ ወደ ውስጥ ገባ ብሎ እዛ የጠበል ቦታ አለ እና ሚጣቅ የሚባለው ቦታ በጣም ብዙ በሽተኞች ይሰበሰባሉ፣ እብዶች ይሰበሰባሉ። እና የእንጀራ እናታችን ቤተሰቦች እዛ ለመጠመቅ ሄደው የተለያየ በሽታ ያለባቸው ሰዎች በዛ እነሱን ለመንከባከብ ሄጃቃለሁ በልጅነት እና በጣም ብዙ ሰው ነው የሚሰበሰቡ፣ አጋንንት ያለበት እንደዚህ እና የወሊሶ አካባቢም እንደዚሁ የማጥመቂያ ቦታ አለ። በጣም ብዙ አጋንንት ያለባቸው ሰዎች እብዶች ይሰበሰባሉ። ብዙዎቹ ዘመዶቻቸው ተስፋ ቆርጠው ጥለዋቸው ስለሚሄዱ ወሊሶ በእብዶች የታወቀች ከተማ እንደሆነች ኢትዮጵያ ውስጥ እናስባለን። ልክ እንደዚህ አይነት ቦታ ነው ይሄ ቦታ እና በጣም ብዙ ሺህ ሰዎች አሉ። መልአኩ መጥቶ በሳምንት አንድ ቀን ወይ በወር አንድ ቀን ወይ በዓመት አንድ ቀን ውሃውን ሲያንቀሳቀስ አንድ ሰው ብቻ ነው የሚድነው እና ብዙ አይነት ህመም ያለባቸው ሰዎች ናቸው። እዚህ ጋር እንደተዘረዘረው ከትንሽ አይነት ህመም እስከ ትልቅ አይነት ህመም እና ብዙ ዘመን ያስቆጠረ ህመም ያለባቸውም ሰዎች ሊኖሩ ይችላሉ። ልክ እንደዚህ አይነት ሰውዬ 38 ዓመት 38 ዓመት ሙሉ አንድ ቀን እፈወሳለሁ ብሎ ይጠብቅ የነበረ ሰው ነው እና ፈውስ እንዴት ነው ማግኘት የሚቻለው እዛ ቦታ ላይ እኔ ጥቂት ነገሮችን ለመጥቀስ እፈልጋለሁ ለእናንተ በሽታው ምንም ይሁን ምን ውሃ ውስጥ ቀድሞ የገባ ሰው ነው የሚፈወሰው። ምክንያቱም እዚህ ጋር የእግዚአብሔር ቃል እንደሚናገረው እንደዛ ነው። መቼ ነው ይሄ ነገር የተጀመረው፣ እንዴት ነው የተጀመረው የሚለውን ማንም የስነ መለኮት አዋቂ ሊናገር አልቻለም። ከታሪክ ላይ በመመዝገብ ግን በዛ ጌታ ኢየሱስ በነበረበት ጊዜ ይሄ ክስተት ይደረግ እንደነበረ ማሰብ እንደተመዘገበው ማወቅ እንችላለን። ግን ቀድሞ የሚገባ ሰው ነው የሚፈወሰው ቀድሞ ውሃ ውስጥ ለመግባት የሚጠይቅ ነገር አለ ወይም የሚጠየቅ ነገር አለ። ይህን ማሰብ በጣም ጥሩ ነው። አንድ ሰው፣ ሽባ የሆነ ሰው ወይም ደግሞ ዓይነ ስውር የሆነ ሰው ወይም ደግሞ ሌላ አይነት በሽታ ያለበት ሰው ማንኛውም አይነት በሽታ ሊፈወስ የሚችለው የተለያዩ ነገሮች አሟልቶ ከተገኘ ነው። አሁን እነዚህን ነገሮች እዚህ ጋር ለመዘርዘር ሞክሪያለሁ። አንደኛው ችሎታ ነው። የግል ኃይል ያስፈልጋል። አሁን ማንኛውም ቀድሞ የገባ ሰው በጉልበቱ ተንደርድሮ ሮጦ የቀደመ ሰው መዳን ይችላል። ችሎታ የሚጠይቅ ነገር ነው። መልአኩ ውሃውን እንዳናወጠ፣ የራስ ጥረት፣ የራስ ትጋት፣ የራስ ችሎታ የሚጠይቅ ነገር ነው ያፈውስ። ሁለተኛ ችሎታ የሌላቸው ሰዎች ቢኖሩ ምንም ችሎታ የሌላቸው በልክ እዚህ ጋር 38 ዓመት እንደታመመው ሰው ራሱን ብድግ ብሎ ተንፏቆ ሄዶ መግባት ያልቻለ ሰው ምን ያስፈልገዋል? ዘመድ ያስፈልገዋል። ወይም የቅርብ ጓደኛ የሚያስብለት፣ የሚያዝንለት ሰው ያስፈልገዋል። አሁን እዚህ ጋር የቅርብ ዘመድ ብያለሁ። የቅርብ ዘመድም ሆኖ ዘመድ የሚያስብ ዘመድ መሆን አለበት፣ የሚወደው ዘመድ መሆን አለበት። ጓደኛ ወይም ደግሞ ሀብታም ሆኖ ውሃው በሚንቀሳቀስበት ጊዜ ብድግ አድርጎ ውሃ ውስጥ የሚጨምረው የተቀጠረ ሰው ያስፈልገዋል እና እዚህ ቦታ እነዚህ ነገሮች ያስፈልጋሉ። አሁን የምናየው 38 ዓመት የሆነው ሰው በኋላ ስለ ራሱ እንደገለጠው እነዚህ አይነት ነገሮች ያልነበሩት አይነት ሰው እንደሆነ ታያላችሁ። ስለዚህ እንደዚህ አይነት የቅርብ ዘመድ፣ ችሎታ፣ ጓደኛ ወይም የአንድ ሰው ቀጥሮ የውሃ ውስጥ እንዲጨምረው የሌለው ሰው በምንም አይነት መንገድ እዚህ ቦታ ሊፈወስ አይችልም። ተስፋ የለውም። በኋላ አንድ የጨመርኩት ሀሳብ አለ። ከዚህ በተጨማሪ ሀሳብ እናገርበታለሁ እና የሚገርማቸው ነገር ሌሎች ሰዎችስ ይህንን ሰውዬ እንደዛ ተሰቃይቶ ያዩ ከተፈወሱ በኋላ አይረዱትም ወይ ወይም ደግሞ አንተ ቀድመሃል፣ 38 ዓመት እዚህ ቆይተሃል፣ አንተ ከተፈወስክ በኋላ እኛ እንፈወሳለን ብለው አልረዱትም ወይ የሚል ጥያቄ መጠየቅ ትችላላችሁ። ማንም ሰው አልረዳው። እዚህ ቦታ የምታያቸው ሰዎች በሙሉ ራሳቸውን ለማዳን ነው የሚመጡት ማንንም ሰው ለመርዳት እንደተፈወሱም ደግሞ አይ እኔ ተፈውሻለሁ ነገር ይሄ ሰውዬ ደግሞ ልክ ውሃው ሲናወጥ ተፈውሶ አይቼ ነው የሚሄደው ብለውም ያሰቡ ሰዎች አልነበሩም። ሰው ሁሉ ራስ ወዳድ፣ ለራሱ ብቻ የሚያስብ ለሌላው የማያስብ የክርስቶስ አይነት ፍቅር እና ለሰዎች የሚያስብ አይነት አመለካከት ያልነበረበት ያልታየበት ቦታ እንደሆነ ትመለከታላችሁ። በእርግጥ ክርስቶስ የሌላቸው ሰዎች ለሌሎች ሰዎች አያስቡ እዚህ ቦታ ላይ የምናየው እንደዚህ አይነቱን ነገር ነው እና ክርስቶስ ያለወጣቸው ሰዎች ለሌላው መፈወስ አይጸልዩም፣ አያስቡም፣ ጉዳያቸውም አይደለም። እና እንደዚህ አይነት ሁኔታ ውስጥ ነው ጌታ ኢየሱስ ክርስቶስ እዚህ ጋር የመጣው። በሁለተኛ ነጥብ የማሳያችሁ ጌታ ኢየሱስ ክርስቶስ ለሰዎች ችግር የሚያዝን መሆኑን ነው ቁጥር አምስትን ካነበብኩ በኋላ ስለ ጌታ ኢየሱስ ክርስቶስ ባህሪ ጥቂት እነግራችኋለሁ ምን ይላል ቁጥር አምስት ላይ በዚያም ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበረ ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት ብሎ ይናገራል። ጌታ ኢየሱስ ክርስቶስ ወደዚህ ቦታ መጣ። አሁን ሶስተኛው ምልክት ነው ይሄ ብያችኋለሁ። በጣም ብዙ ሰዎች አሉ እዛ ቦታ ላይ ጌታ ኢየሱስ ክርስቶስ በበዓሉ ቀን ነው የመጣው እና ስለ በዓሉ የሚያስብ የለም። ስለ ግል መፈወሱ ነው ሰው ሁሉ የሚያስበው። ስለዚህ የምልክቱ መፈጸም ወይም መከናወን ሀሳብና ትዕይንት እየተገለጠ ነው ያለው እና 38 ዓመት ሽባ የሆነ ሰው እዛ ቦታ አለ። ብዙ ሰዎች የራሳቸውን ህመም፣ የራሳቸውን ዘመድ፣ የራሳቸውን ጓደኛ ስለሚያስቡ ማንም ሰው ከከመጤፍ የቆጠረው ሰው የለም። ይሄንን ሰውዬ እና ማንም ሰው ያየው ሰው የለም። አንዳንድ ነገሮችን መናገር እፈልጋለሁ ብያቸዋለሁ። ቅድም ይሄ ሰውዬ መፈወስ የሚችለው በዛ ቦታ ባለው ትዕይንታዊ ሁኔታ፣ ታሪካዊ እውነተኛ ሁኔታ አማካኝነት ሊፈወስ የሚችለው አንድና አንድ ነገር ብቻ ሲሆን፣ ያም ምንድን ነው? በሽተኛ በሙሉ ካለቀ ነው። ሰዎች በሙሉ ተፈውሰው ካለቁ የሚሽቀዳደመው የለም። ያን ጊዜ መልአኩ ውሃውን ሲያናውጥ ራሱን አስገብቶ ተፈውሶ መውጣት ይችላል። ግን ይሄ የማይታሰብ ነገር ነው። ሰላሳ ስምንት ዓመት ሙሉ አይቶታል። ሰዎች ይመጣሉ፣ ይፈወሳሉ፣ ይሄዳሉ። ሌላ ሰው ይመጣል። በሽተኛ ያለቀበት ጊዜ የለም። በሽተኛ በዚህ ምድር ላይ የሚያልቅበት ጊዜ የለም። ሐኪም ቤቶች የሚዘጉበት ጊዜ የለም። እንደዚህም አይነት ቦታ የሚዘጋበት ጊዜ በታሪክ ውስጥ የለም፣ አይኖርም። እና ስለዚህ ሰው ይመጣል። በየቀኑ አዳዲስ ሰው ይመጣል፣ እየተፈወሰ ይሄዳል። ይሄ ሰውዬ ያያል። ግን የተለያዩ ሌሎችም ችግሮች እንደነበሩበት ማሰብ ይቻላል። ሰላሳ ስምንት ዓመት ሙሉ እዛ ተቀምጦ ምን ይበላ ነበር? ምን ይጠጣ ነበር? ጓደኛ የለውም፣ ዘመድ የለውም የሚለውን ጥያቄ ማንሳት አለብን። በእርግጥ በችሮታ ወይም ደግሞ በሰዎች ምጽዋት ይኖር እንደነበረ እኔ አስባለሁ። 38 ዓመት ፈውስ የሚጠብቅ ሰው መስራት አይችልም መነገድ አይችልም። ለመነገድም ለመስራትም ጉልበትም አቅምም የፊዚካል ፊትነስ ያስፈልጋል። ይሄም የለውም። ስለዚህ ሰዎች የሚጥሉትን ነገር እየተቀበለ በሰው እጅ ላይ ተደግፎ የሚኖር ሰው እንደነበረ ሁሉ ማሰብ ትችላላችሁ። ሌላ የማስበው ነገር ምንድን ነው? ይሄ ከምልክቱ ጋር አብሮ የሚሄደው አንድ በሽታ በኋላም እናገርበታለሁ። በአንድ ሰው ውስጥ የሚቆይበት ዘመን ስር እየሰደደ ሲሄድ ማለት አንድ ዓመት ሁለት ዓመት ሶስት ዓመት አራት ዓመት ሰላሳ ስምንት ዓመት ድረስ ስር እየሰደደ በሄደ መጠን ምን ይባላል? በዓለም ውስጥ የመፈወሱ መጠን የመፈወሱ እድል በጣም ዝቅተኛ ነው ይባላል። እና ልክ እንደዚህ አይነት ሁኔታ ውስጥ ነው ያለው። ግን ቢሆንም ውሃው ከተናወጠ ግን ከገባ የመፈወስ እድሉ ዜሮም ቢሆን እንኳን ውሃው በተናወጠበት ጊዜ ቢገባ እዚህ ጋ ቁጥር አራት ላይ እንደተጻፈው የጌታ መልአክ ውሃውን ባናወጠው ጊዜ ወደ መጠመቂያይቱ ወርዶ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር በሚለው ቃል መሰረት ሊፈወስ እንደሚችል ተስፋ ነበረው። በሰዎች ተስፋ የለውም፣ በራሱ ተስፋ የለውም። ግን ያንን ጠብቆ መፈወስ የሚችል ነው። ግን ስር የሰደደ በሽታ አለበት። ይህንን ማወቅ በጣም ጥሩ ነው። አሁን እዚህ ቦታ ነው ጌታ ኢየሱስ ክርስቶስ ይህንን ሰውዬ ያየው። ቁጥር ስድስት ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ብሎ ጠየቀው። በጣም የሚገርም ነው። ብዙ ሰዎች ይህንን ሰውዬ ለማየት ፈቃደኞች አይደሉም። በእርግጥ የጥለውት ከሚሄዱት ነገር ወይም ደግሞ እንደዚህ አይነት ቦታ ያሉ ሰዎች ያላቸውን ነገር መከፋፈል ይችላሉ፣ ዋናው ነገር ላይ መተሳሰብ ባይችሉም። ስለዚህ ከሰው የሚወረወረውን ፍርፋሪ እየበላን ያለው ማንም ሰው ስንት ዘመን እንደቆየ አስቦ ልርዳህ ያለው ያለው አላለም። ጌታ ኢየሱስ ግን ተመለከተው። አሁን የጌታ ኢየሱስ ክርስቶስን ባህሪ እንድታዩ ፈልጋለሁ። ማንም ሰው ላያየን በሚችልበት ጊዜ፣ ማንም ሰው ስለኛ ግድ በማይለው ጊዜ፣ ማንም ሰው ስለኛ በማያዝንበት ጊዜ የሚያዝንልን እውነተኛ ታማኝ የሚራራልን የሚያስብልን የሚጠነቀቅልን ጌታ ጌታ ኢየሱስ ብቻ ነው። ጌታ ኢየሱስን ማወቅ በጣም አስፈላጊ ነው። በማንኛውም ባጋጠመን ሁኔታ፣ በህይወት ውጣውረድ ሊመለከተን፣ ሊያየን፣ ሊረዳን የሚችል አንድ ወዳጅ ቢኖር ጌታ ኢየሱስ ክርስቶስ ብቻ ነው። ቅድም የዘመርነው መዝሙር ትዝ ይላችኋል። ወደ መቅደሱ ስገባ ይሄ ጌታ ኢየሱስ ክርስቶስ ነው ያየኝ የተመለከተኝ እና በእጆቹ ዳሶ። አንካሳ ነበርኩ፣ መሄድ የማልችል እውርም ነበርኩ፣ ማየት የማልችል ክርስቶስ የሚባል አንድ ወዳጅ አይቶኝ በእጆቹ ዳሶኝ በድል በድንቅ ፈወሰኝ ብሎ ነው ዘማሪው የዘመረው። ልክ ነው። ሰዎች በነበርኩበት ችግር ባለሁበት ችግር ሊያዩኝ ባይችሉም እንኳን ኢየሱስ ግን አንድ ወዳጄ አይቶኝ በድንቅ ፈወሰኝ። ልክ የዚህ ሰውዬ ታሪክ ነው እዚህ ጋር የተዘመረው ማለት ትችላላችሁ። እና ጌታ ኢየሱስ ክርስቶስ መጣ። እኔ የሚመስለኝ እንደዚህ ነው፣ ጌታ ኢየሱስ እዛ መጠመቂያ ቦታ የመጣው ይህንን ሰውዬ ብቻ ለማዳን ብሎ እንደነበረ ነው የማቀው ሰዎች የማስበው ሰዎች ኢየሱስ ክርስቶስ መጥቶ ከውሃውን የውሃውን መናወጥ ከመጠበቅ ይልቅ እዚህ ጋር ዋናው ፈዋሽ አለ ብለው ተንደርድረው ሲመጡ አታዩም። ብዙዎች ያወቁት አይመስለኝም። ይህም ሰውዬ አላወቀውም። ምክንያቱም በኋላ በኋላ ቁጥር 13 እና 14 ላይ ስትመጡ ማን ነው የፈወሰህ፣ አልጋህን ተሸከምና ሂድ ያለህ ማን ነው ተብሎ በተጠየቀበት ጊዜ እከሌ ነው ብሎ መናገር አልቻለም ነበር እና በኋላ ነው ጌታ ኢየሱስ ቁጥር 14 ላይ ከተገናኘው በኋላ እንደገና ኢየሱስ ነው ያዳነኝ ብሎ መናገር የቻለው እና ሰዎች አላወቁትም። ልክ በዚህም ዓለም ልክ እንደዚህ ነው የሚሆነው። ሰዎች በችግር ባሉበት በተሰበሰቡበት፣ በታጎሩበት ቦታ ሆነው ሊያድናቸው የሚችል አዳኝ ፈዋሽ ሌላ ነገር ከመጠበቅ ይልቅ በቀጥታ በቅጽበት ሊፈውሳቸው የሚችላቸውን ጌታ ኢየሱስን አለማወቃቸው፣ በመካከላቸው ሲመላለስ እሱን አለማየታቸው በጣም የሚያሳዝን ነገር ነው። ግን ጌታ ኢየሱስ እዚህ ጋር ተገለጠ እና ምን አለው ለዚህ ለሰውዬ፣ ትመለከታላችሁ። አንተ ሰው ልትድን ትወዳለህ ሆይ ብሎ ጠየቀው። ድውዩ አንድ ነገር መለሰ። እንደዚህ ነው ያለው ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያየት ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። አሁን ሰውየው በስምንት ዓመት እዛ ቆይታ ውስጥ ያያቸው ሁለት መሰረታዊ ነገሮች አሉ። ለመዳን ቅድም ያልኳቸውን ነገሮች ያጠቃለለ ነገር ነው የተናገረው ውሃው ሲናወጥ ለመዳን የሚቻለው ሁለት ነገር ከተደረገ ነው። አንደኛ እኔ ራሴ ተንደርድሬ ከገባሁ ነው። ሁለተኛ ዘመድ ወይም ወዳጅ ወይም ጓደኛ ካለኝ ብቻ ነው እና ውሃው በተናወጠ ጊዜ በመጠመቂያየት ውስጥ የሚያኖረኝ ሰው የለኝም። አንደኛ፣ ሁለተኛ እኔ ራሴ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ስለዚህ እኔ አሁን ሰውም ስለሌለኝ ኃይልም ጉልበትም ስለሌለኝ የእኔ መዳን ከመመኘት በቀር ፕራክቲካል ወይም ተግባራዊ የማይሆን ነው። ምንም ተስፋ የማደርገው ነገር የለኝም። ለመዳን እፈልጋለሁ፣ ናፍቃለሁ። ውሃ ውስጥ መግባት እፈልጋለሁ፣ ናፍቃለሁ። ግን ዘመድ የለኝም፣ ጉልበትም የለኝም። ሁለቱም የሌለኝ ብቸኛ ተስፋ ቢስ ራሴን መርዳት የማልችል በምንም በምንም መንገድ ይሄ ፈውስ የሚባለውን ነገር ማግኘት የማልችል ሰው ነኝ ብሎ እቅጩን ነው ለጌታ ለኢየሱስ የተናገረው። ይሄ ወደ ምልክቱ ከመሄዴ ወደ ሶስተኛው ነጥቤና ወደ ምልክቱ ከመሄዴ በፊት ይሄ የኃጢአተኛ ሕይወት መቶ በመቶ ምሳሌ ነው። እዚህ ጋር ያለው ነገር ትክክል ነው፣ ተግባራዊ ነው። እንድ የሆነው ነገር ነው የተነገረው። ግን ምሳሌነቱ ምንድን ነው ብላችሁ ብትጠይቁ የኃጢአተኛ ሰው ምሳሌ ነው። ኃጢአተኛ ሰው ማንም ሰው ሊረዳው አይችልም ከኃጢአቱ። ሰዎች ኃጢአተኛን ሰው ሊረዱ ቢችሉ የሚረዱት እንደኔ አይነት ሰባኪ ኃጢአተኛ ነህ፣ ኃጢአትህን ንስሐ ገብተህ ወደ ክርስቶስ ኢየሱስ ብትመለስ መዳን ትችላለህ ብለን ብቻ ነው ልንረዳው የምንችለው። ኃጢአት መናዘዝ ያለበት በክርስቶስ ላይ እምነቱን ማድረግ ያለበት ራሱ ነው። በእርግጥ ይሄ ደግሞ ሊሆን የሚችለው ጌታ ኢየሱስ ክርስቶስ በጸጋውና በኃይሉ በቃሉ አንድን ሰው ሲነካ ብቻ ነው። ማንም ሰው ኃጢአተኛ የሆነ ሰው ራሱን ለማዳን አይችልም። ሌላ ሰው ሊያድነው አይችልም። አሁን ይሄ ሰውዬ የተናገረውን ነገር ተመልከቱ። እኔ ሰው የለኝም እንድድን የሚረዳኝ ደግሞም ራሴ በራሴ ማዳን አልችልም። ይሄ የማንኛውም ኃጢአተኛ ሰው ትክክለኛ ምሳሌ ነው። በዓለም ላይ ነጮች፣ ጥቁሮች፣ የተማሩ ያልተማሩ፣ ወጣቶች፣ ሽማግሌዎች፣ አዋቂዎች፣ ሀብታሞች፣ ድሃዎች፣ ሴቶች፣ ወንዶች በኃጢአት እስራት ውስጥ ነው ያሉት። ማንም ሰው ሊረዳቸው አይችልም ከኃጢአት ነፃ እንዲወጡ ደግሞም እራሳቸውንም ማዳን አይችሉም። አንዳንድ ሃይማኖቶች አሉ። እኛ እኛ ገር በጣም የታወቀው ሃይማኖት የኦርቶዶክስ ሃይማኖት ነው እና ደግሞ በዓለም ላይ በጣም የታወቀው ሌላው ሃይማኖት የካቶሊክ ሃይማኖት ነው። ሁለቱ አንድ አይነት ሃይማኖቶች ናቸው። ሰዎች ሊድኑ የሚችሉት በራሳቸው ጥረት፣ በራሳቸው ብርታት ነው። መልካም ከሆናችሁ እና መልካም ነገር ካደረጋችሁ ምንድን ነው የሚሉት? በእንግሊዝኛ ቢ ጉድ አንድ ዱ ጉድ። መልካም ከሆናችሁ መልካም ነገር ካደረጋችሁ መንግስተ ሰማይ መግባት ትችላላችሁ ብለው ይናገራሉ። ይሄ መጽሐፍ ቅዱሳዊ ቃል አይደለም፣ ውሸት ነው። ማንንም ሰው ሰው በራሱ ጽድቅ ድኖ አያውቅም። ማንም ሰው ማንም ሰው በራሱ መልካምነት በእግዚአብሔር ፊት ሞገስና ተቀባይነት ሊያገኝ አይችልም። ስለዚህ ሰው በጌታ በኢየሱስ ክርስቶስ በማመን ብቻ ኃጢአተኛ መሆኑን አውቆ በክርስቶስ ላይ በማመን ብቻ ነው ሊድን የሚችለው። ይሄ አዛኝ ሩኅሩህ ለሰዎች ልጆች መስዋዕት የከፈለው ጌታ ኢየሱስ ብቻ ነው ሰዎችን የሚያድን። ይህንን ነው የሚያሳየን እዚህ ጋ ያለው ነገር እና ጌታ ኢየሱስ ለሰዎች ችግር ያዝናል፣ ለሰዎች ኃጢአት ያዝናል። ለእኛ ኃጢአት በቀራኔው መስቀል ላይ ተሰቅሎ ስቃይ ተቀብሎ ሞቶልናል። እግዚአብሔር ስለ ጌታ ስለ ኢየሱስ ክርስቶስ የተመሰገነ ይሁን። አሁን ወደ ሶስተኛው ነጥቤ እመጣለሁ። ሶስተኛው ነጥቤ ጌታ ኢየሱስ ክርስቶስ የሰራው ድንቅ ምልክት አላማው ምንድን ነው ይሄ የጌታ ኢየሱስ ክርስቶስ ድንቅ ምልክት ስራ ወይም አላማ ነው የምለው አሁን ቁጥር ስምንት ላይ ስትመጡ ሰውየው እና ጌታ ኢየሱስ ከተነጋገሩ በኋላ ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው በጣም የሚገርም ነገር ነው ሰውየው ሰው የለኝም ብሏል። ኃይል የለኝም ሰዎች እየቀደሙኝ ነው የሚፈወሱት። ስለዚህ በማንኛውም መልኩ እኔ መዳን አልችልም ብሎ እንደተናገረ ነው የምናስበው። ጌታ ኢየሱስ ግን ተነሳና አልጋህን ተሸክመህ ሂድ አለው። ቁጥር ዘጠኝ፣ ወዲያውም ወዲያውም፣ በቅጽበት ማለት ነው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። የዚህ ይህ ምልክት ነው ጌታ ኢየሱስ ክርስቶስ ያደረገው ምልክት ነው። ልክ በቃሉ ነው። ሰውየውም ምንድን ያለው ተነሳና አልጋህን ተሸክመ ሂድ ነው ያለው። አሁን ሁለት ምልክቶች እዚህ ቦታ ላይ ይታያሉ። አንደኛ ጌታ ኢየሱስ ክርስቶስ በቃሉ የመፈወስ ስልጣን እና ኃይል ያለው አምላክ መሆኑን የሚጠቁም ምልክት ነው። ማንም ሰው በእንደዚህ አይነት ሁኔታ ውስጥ ያለውን ሰው ተነስተህ አልጋህን ተሸክመ ሂድ ብሎ አያውቅም። ማንም ሰው ማንም ሰው ፓስተር፣ ሐዋርያ፣ ነቢይ፣ ማንም ሰው እንደዚህ ብሎ አያውቅም። ጌታ ኢየሱስ ክርስቶስ ግን እንደዚህ ማለት ችሏል። ተመልከቱ፣ አስተውሉ። ሐዋርያ ዮሐንስ ወንጌል ምዕራፍ 20 30 እና 31 ላይ ዮሐንስ ምን ብለን ነው እኛ የምናስበው? ዮሐንስ የወንጌሉን መጀመሪያ ወይም መግቢያ አንዩዟል በሆነ መንገድ፣ ምክንያቱም ሰዎች የወንጌላቸው ወይም የመጽሐፋቸው መግቢያ የሚጽፉት መጀመሪያ ላይ ነው እና ዮሐንስ የመጽሐፉን አጠቃላይ ሀሳብ እና ዓላማ ያሰፈረው ዮሐንስ 20 30 ና 31 ላይ ነው ብለን ነው የምናምነው። እና እንደዚህ ነው ያለው ቁጥር 30 ና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ብዙ ምልክት በምዕራፍ 21 ላይ አለ፣ ዓለም ባልበቃቸው ነበረ ብሎ ነው የተናገረው። ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆንላችሁ ዘንድ ይሄ ተጽፏል። ይሄ ምልክት ነው እና እዚህ ጋር ያለው ሶስተኛው ምልክት ነው። እና ምልክትነቱ ምንድን ነው? ኢየሱስ የሚባለው አምላክ የሚናገረው ቃል ቃሉ ራሱ ኃይል ያለው ስልጣን ያለው መሆኑን የሚያሳይ ምልክት ነው። አልጋህን ተሸክመ ሂድ። ልክ ቃሉን እንደወጣ ቁጥር ዘጠኝን ስታነቡ ሰውየው ምን ሆነ? ዳነ። ወዲያውኑ ጌታ ኢየሱስ ክርስቶስ ተነስ፣ አልጋህን ተሸክመ ሂድ ሲለው ልዩ የሆነ ኃይል በውስጡ ገብቶ ሰውየውን ፈወሰው። ከዛ ሰውየው የመነሳት ኃይል አገኘ። በፊት ተንፋቆ የሚሄደው ሰው ወይም እኔ ስመጣ ሳለው ሌላው ቀድሞ ይሄዳል። ማንም ሰው የሚቀድመው ሰው አሁን ተነስቶ ድኖ ጤነኛ ሆኖ አልጋውንም ጭምር ተሸክሞ መሄድ ጀመረ። እንደዚህ አይነት ኃይል ያለው ቃል ያለው ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ይሄ አንድ ምልክት ነው። ጌታ ኢየሱስ የሚናገረው ቃል የመፈወስ ስልጣን አለው፣ የመፈወስ ኃይል አለው። አሁን እኔና እናንተ የምንሰማው ቃል የጌታ የኢየሱስ ክርስቶስ ቃል ስልጣኑንና ኃይሉን የነፈገው ወይም የገፈፈው ማንም የለም። ስናነብ ቃሉ ይሄ ስልጣን ይሄ ኃይል ያለው ቃልና ያለው የጌታ የኢየሱስ ክርስቶስ ስልጣን የሞላበት የእግዚአብሔር ቃል እንደሆነ እንድናስብ ያስፈልጋል። እኔ እዚህ ጋ የጻፍኩት ነገር አለ። ቃሉ ከእሱ እንደወጣ ወዲያውኑ በሰውየው ውስጥ የማዳን ኃይል ተሰራጭቷል። በሽታው የምንም አይነት በሽታ ይሁን ምንም አይነት አስነስቶት ይሁን በውስጡ የፈውስ ኃይል እንዲሰራጭ ሆኗል። የበሽታ ስርና መሰረት ወዲያውኑ ከሰውየው ውስጥ ተበጣጥሷል። ስለዚህ የጌታ የመፈወስና የማዳን ኃይል በውስጡ ወዲያውኑ ሰርቷል ይሄ ጊዜ ያልፈጀ በቅጽበት የሆነ ልክ ጌታ እንደተናገረ ወዲያውኑ ሰዎች እያዩ የሆነን ነገር ነው የምነግራቸው አሁን በዚህ ዘመን የውሸት ፈውሶች አሉ ሰዎች ተፈውሰዋል እየተባሉ የሚነገርባቸው ከዚህ በፊት አንዱን ነግራቸዋለሁ አንዱ ሐዋርያ የሚሰብክበት ቦታ ከናዝሬት መጣሁ ያለ ቪዲዮውን ስመለከት ነው። እጁ እንደዚህ የተቆለፈ ሰው ነበረ ጉባኤ ውስጥ ተነስቶ መጣ እና ሐዋርያው እዚህ ጋ ለሰዎች ይጸልያል። ሰዎች ላይ ዘይት ይከልሳል ይቸልሳል። እና ሰውየው ወደፊት መጣና እጄ እንደዚህ ተቆልፏል ብሎ ነገረው። ይህ ይህ በሽታ የሆነ ነገር ተናገረ። ደፋር በሽታ ነው ምናምን አለና ከዛ በኋላ ዘይት ደፋበት። ተፈውሳል ይሄዳሉ። እንጁ እንደተቆለፈ ነው የሄደው። እንደዚህ አይነት ቀልድ ጌታ ኢየሱስ ክርስቶስ ቀልዶ አያውቅም። በሽታ ካለባችሁ እሱ ጋር ስትመጡ፣ ጌታ ኢየሱስ ጋር ከመጣችሁ፣ እሱ ጌታ ኢየሱስ የመፈወስ ኃይሉ ስልጣኑ አሁንም በእጁ በቃሉ ውስጥ ነው ያለው እና ጌታ ኢየሱስ ክርስቶስ የበሽታ አይነት ምንም አይነት ይሁን ምን ከውስጡ የመበጣጠስ የመነቃቀል ኃይልና ችሎታ ያለው አምላክ ነው። እኔ አንዳንድ ጊዜ እንደዚህ አስባለሁ እኛ እኛን የፈጠረን በጥበቡ፣ በኃይሉ፣ በአስደናቂ አሰራሩ ጌታ እግዚአብሔር ነው። ውስጣችን ያለውን የኬሚካል አይነት በሙሉ በደም ስራችን ውስጥ የሚፈሰውን የስኳር መጠን የቅባት መጠን፣ የኦክሲጂን መጠን፣ የካርቦን ዳይኦክሳይድ መጠን ታቃላችሁ። የተማራችሁ ናችሁ ብዙዎቻችሁ ስለ እነዚህ ነገሮች እና በሙሉ መጠናቸውን የሚያውቅ ምን ያህል የደም ሴሎች በየቀኑ እንደሚሞቱ እንደሚፈጠሩ የሚያውቅ አምላክ ነው። ይህንን የደም ስሮቻችንን ብቻ ሳይሆን የነርቭ ሲስተማችንን በሙሉ የዘረጋና ከመጨረሻው የነርቭ ነጥብ እስከ አይምሯችን ድረስ ያለውን ነገር በሙሉ የሚመራና የሚያንቀሳቀስ አምላክ ነው። ስለዚህ እሱ ፊት ቀርቦ ማለት በእሱ ፊት ቀርቦ የበሽታው ቁልፍ የማይገኝለት ሰው ማንም ሰው የለም። ለዚህ ነው የሚፈውስ ኃይል በቃሉ ውስጥ ያለው መሆኑ ምልክት ነው። እዚህ ሰውዬ ጋር የተደረገው ተነስ አልጋን ተሸክመ ሂድ ቁጥር ዘጠኝ ወዲያውኑ ዳነ አልጋውንም ተሸክሞ ሄደ። ሁለተኛ ምልክት አለኝ እኔ እዚህ ጋር የምናገርበት ሁለተኛው ምልክት፣ አንዳንድ የስነ መለኮት ሰዎች ይሄንን ቃል አይተውታል። ይሄንን እውነት በጊዜ ችግር ላይ ስልጣን ያለው መሆኑንም ያሳየ ምልክት ነው። ሰውየው የታመመው ለ38 ዓመት ነው። ቅድም ተናግሬአለሁ። አንድ በሽታ በአንድ ሰው ውስጥ ስር እየሰደደ ሲሄድ ማለት ለአመት ለሁለት ዓመት ለሶስት ዓመት ለአራት ዓመት እየቆየ በሄደ ቁጥር ምን ተብሎ ይታወቃል? ይሄ በሽታ የመዳን እድሉ የመነመነ ነው ተብሎ ይታወቃል። በጌታ በኢየሱስ ፊት እንደዚህ የሚባል ነገር የለም። በሽታው ሰላሳም ዓመት ይሁን አርባም ዓመት መቶም ዓመት ይሁን ሃያም ዓመት ትናንትናም የጀመረ ይሁን ለዘመናት የቆየ ጌታ ኢየሱስ ሲናገር የበሽታው የጊዜ መጠን በቦታ ላይ ስልጣን የለውም። ለዚህ ነው ይሄ ምልክት ጌታ ኢየሱስ በጊዜ ችግር ውስጥ ስልጣን ያለው መሆኑን የሚያሳይ ነው። እኛ ሁላችንም አንድ ነገር ማወቅ አለብን። በጊዜ ስልጣን ውስጥ ነው ያለ ነው። የጊዜ እስረኞች ነን እኛ ሰዎች። ብናምንም ባናምንም ጊዜ ይለውጠናል ጊዜ ይቀይረናል። አሁን ሁላችንም እናውቃለን። ተወልደን ሕፃን ነበርን እና ንድህ ነበር በእግር መራመድ ችለናል። ዳዳ ምናምን ጉጉጋጋ እንል ነበረ። ከዛ ተቀይሮ ቋንቋ መናገር ችለናል። ሌላም ቋንቋ መናገር ችለናል። እያደግን እያደግን ስንሄድ ጊዜ እየለወጠን እየለወጠን ነው የምንሄደው ጌታ ኢየሱስ በጊዜ ለውጥ በሚመጡ ችግሮች ሁሉ ላይ ስልጣን ያለው አምላክ ነው። እኛ ከጊዜ ለውጥ እራሳችንን መደበቅ፣ እራሳችንን ማስመለጥ አንችልም። ጊዜ አስሮ የያዘን ሰዎች ነን እና በጊዜ ውስጥ ብዙ ነገር በህይወታችን ይፈራረቃል። ግን ጌታ ኢየሱስ በጊዜ ውስጥ የመጡ ችግሮችን ሁሉ የመበጣጠስ ኃይልና ችሎታ ያለው አምላክ ነው እና ጊዜ ያሰረውን ነገር ሰላሳ ስምንት ዓመት ሙሉ ተስፋ የተቆረጠበትን ነገር በቅጽበት ነው ጌታ ኢየሱስ ክርስቶስ የበጣጠሰው። ለዚህ ነው ይሄ ምልክት ነው። በጊዜ ችግር ውስጥ ያላችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስ በዘመናት ለዘመናት በዘመናት ሁሉ በአብሯችሁ ያለውን ችግር ማንም ሰው ሊያስወግደው ያልቻለውን ችግር በቅጽበት የሚፈታ የሚለውጥ የሚበጣጥስ አምላክ እንደሆነ የሚያሳይ ምልክት ነው። እግዚአብሔር ይመስገን። ጌታ ኢየሱስ በጊዜ ችግር ላይ ስልጣን አለሁ የሚፈውስ ቃል እንዳለው ምልክት ነው። በጊዜ ችግር ላይ ደግሞ ስልጣን እንዳለው የሚያሳይ ምልክት ነው። ታዲያ በጌታ በኢየሱስ ክርስቶስ ስናምን የሚሆነው ነገር እንደዚህ ነው። በጌታ በኢየሱስ ክርስቶስ አምነን ልባችንን፣ ነፍሳችንን፣ ህይወታችንን በሱ ላይ ስናሳምን ወይም ስናሳርፍ፣ ያን ጊዜ የጊዜ ችግር ያመጣብን ችግር በሙሉ ከእጃችን ይወድቃል። በፍጥነት በጌታ በኢየሱስ ክርስቶስ የማዳን ኃይል እንነሳለን። አንዳንድ ሰዎች የጊዜ ችግርን አይገነዘቡም። እና የጊዜን ችግር ለመፍታት ወደ ችግረኛ ሰዎች ለመሄድ ይሞክራሉ። ወደ ጌታ ወደ ኢየሱስ ክርስቶስ መምጣት ብቻ ነው የሚያዋጣው በማንኛውም የህይወታችን አጋጣሚ። ስለዚህ ጌታ ኢየሱስን እንመልከት፣ ወደ ጌታ ኢየሱስ እንምጣ። ጌታ ኢየሱስ ክርስቶስ የጊዜ ችግራችንን ከኛ ላይ ያራግፋል። እግዚአብሔር ይመስገን። በጊዜ ምክንያት የታሰርንበትን ስርዓት ይበጣጥሳል ለማለት ነው። በሶስተኛ ደረጃ ይሄ ምልክት እዚህ ጋር አልጻፍኩትም። እዚ ጋር የምናገርበት ኃጢአትንም ስር የሰደደ ኃጢአትንም ማስወገድ ጌታ ኢየሱስ ክርስቶስ የሚችል ወይም ችሎታ ያለው አምላክ መሆኑን እንድናስብ ያስፈልጋል። አንዳንድ ሰዎች በኃጢአት ልምምድና በኃጢአት ስርዓት ውስጥ በዘመናት ተይዘው ማንም የሚያላቅቃቸው በሌለበት ሁኔታ ውስጥ ነው ያሉት ትናንትና አንድ አንድ ከተማ እዚህ ሀገር ያለ ሰው ደውሎ በቤተሰብ ውስጥ ያለውን ችግር ሲያነጋግረ ነበር እና፣ ምንድነው የሆነው፣ በቤተሰብ ውስጥ ችግር አለ። ያ ችግር የኖረ ችግር ነው እና ያንን ችግር ማንም ሰው ሊያስወግደው አልቻለም፣ እና አይችልም። እኔም ማስወገድ አልችልም፣ ማንም ሰው አይችልም እና ምንድን ነው የምናደርገው ወደ ኢትዮጵያ መሄድ ነው ወይ የሚሻለን? እንዳንድ አማራጭ ማየት ይቻላል። ግን እዛ ተሄዶ ሰው ከዚህ ከችግር ነፃ ሊወጣ አይችልም። ስለዚህ እዚሁ እዚሁ ሆኖ እዚሁ ሆኖ ወደሚሰራው ወደ ጌታ ወደ ኢየሱስ ክርስቶስ መመልከት ነው የሚሻላችሁ ብዬ ስመክራቸው ነበር እና ጌታ ኢየሱስ እዚሁ ሆነን ጊዜ በጊዜ ውስጥ ስር የሰደደውን ችግራችንን መበጣጠስ የሚችል አምላክ መሆኑን ሳሳያቸው ነበር። ነገ የምሰብከው በዚህ ርዕስ ላይ ነው እና ተመልከቱ፣ ጌታ ኢየሱስ ክርስቶስ ሰላሳ ስምንት ዓመት ሙሉ ማንም ያልረዳውን፣ ዘመድ የሌለውን፣ ችሎታ የሌለውን ያንን ሰውዬ እኔ ዘመድ፣ እኔ ችሎታ እሆንሃለሁ ብሎ የሰላሳ ስምንት ዓመት ችግሩን በቅጽበት ሲበጥሰው ነበር እና ጌታ ኢየሱስ ብቻ ነው ይህንን የሚችል ኢትዮጵያ መሄድ ዋጋ የለው። የፈውስ ፕሮግራም ማሳደድ ይቻላል፣ ማሳደድ ይቻላል የፈውስ ፕሮግራም፣ እዛም መፍትሄ የለም። ዋናው ፈዋሹ ጌታ ኢየሱስ ጋር ብቻ መምጣት ነው መፍትሄው እና ኃጢአት ሥር የሰደደ ችግር ነው። ኃጢአትን ማስወገድ የሚችል ማንም ሰው በሰዎች መካከል የለም። ይህንንም ማድረግ የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው እና በመጨረሻ የምናገርበት ነጥቤ ክርስቶስ የሰጠው ማስጠንቀቂያ ነው። ፈውሱ እንደተፈወሰ ከተፈወሰ በኋላ ሰውዬው ከቁጥር 10 ጀምሮ እስከ 18 ያለው ሐሳብ ይህንን ነው የሚናገረው። ሰንበት ነው ሰውዬው የተፈወሰበት ቀን እና ፈሪሳውያን ይህንን ሰውዬ በሰንበት አልጋውን ተሸክሞ ሲሄድ በመመልከታቸው በጣም ነው የተበሳጩት፣ የተናደዱት፣ ኦፌንድድ ነው የሆኑት እና ሰውየውን ይዘው አልጋህን ተሸክመ መሄድ በሰንበት አልተፈቀደልም ለምንድን ነው ይህንን የምታደርገው ብለው ጠየቁት። እኔ እዚህ ጋ አንድ የማየው ነገር አለ 38 ዓመት ሙሉ ታሞ ስለ ህመሙ አንድም ቀን ሲጸልዩ ያልተሰሙ ወይም ሲጠይቁት ያልነበሩ ሰዎች አልጋ ተሸክሞ ሲሄድ ህጋችንን አፍርሰሃል ብለው ሲጠይቁት ታያላችሁ። ይሄ የሃይማኖት መሪዎች የሃይማኖት ሰዎች ይሄ በስራ ነው እግዚአብሔር ጋር መግባት የሚቻለው ብለው የሚያምኑ ሰዎች አመለካከት ነው። ልክ ቅድም የጠቀስኩላችሁ የሃይማኖት መሪዎች ሀሳብ አይነት ነው። ሰላሳ ስምንት ዓመት ጉዳያቸው አልነበረም ይሄ ሰውዬ ታሞ ሲማቀቅ እና ለምንድን ነው ተሸክመ የምትሄደው አ ያዳነኝ ያ ሰውዬ? አልጋን ተሸክመህ ሂድ ብሎኛል። አላወቀውም ሰውየው የሕመሙ ጥልቀትና የነበረበት ችግር ኮንፊዝ ያደረገው ይመስለኛል። ልክ እንደ ዳነ አንተ አዳንከኝ ማንህ እንደው እንዳመሰግንህ ወይም ደግሞ መጥቼ ሌላ ጊዜ እንዳናግርህ ወይም ስጦታ እንድሰጥህ እንኳን ብሎ ሲጠይቅ አታውም። ብቻ ተነስቶ ነው የሄደው። ስለዚህ ማን እንደፈወሰው እንዴት ሊፈውሰው እንደቻለ ምንም ጥያቄ አልጠየቀም ስለዚህ ማን ነው ያዳነ በተባለ ጊዜ ያዳነኝ ያ ሰው ከማለት ሌላ ኢየሱስ ነው ወይም ከሌ ነው ብሎ መናገር አልቻለም ነበር እና ፈሪሳውያኑ ሃይማኖተኝነታቸውን በደንብ አሳይተዋል ይሄ ሰውዬ ደግሞ በእውነት በትክክል ያዳነውን አለማወቁን ደግሞ አሳይቷል ግን ጌታ ኢየሱስ እንደዚህም የማያውቁ ሰዎችን እንኳን አዝኖ የሚያድን አምላክ እንደሆነ እንድናስብ ያስፈልጋል። ግን ቁጥር 14 ላይ ለዚህ ለሰውዬ አንድ ማስጠንቀቂያ ሰጠው። ይህንን ማስጠንቀቂያ ከተናገርኩ በኋላ በጸሎትና በመጨረሻው መዝሙር አጠቃልላለሁ። ጌታ ኢየሱስ ቁጥር 14 ላይ አገኘው። ከዛ በኋላ ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎ ተናገረው። ከዛ በኋላ ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ካህናት መሪዎች ተናግሯል። ወደዛ ውስጥ አልገባም። ግን እዚህ ጋር ጌታ ኢየሱስ የሰጠውን ማስጠንቀቂያ እንደ ርዕስ የሰጠሁት ስለሆነ እንድናስብበት እፈልጋለሁ። ይሄ ሰውዬ 38 ዓመት ታሞ እንደነበረ ያው ስናገር ሰምታችኋል። እና ህመሙ ምናልባት ምናልባት የመጣበት ከኃጢአት የተነሳ ሳይሆን እንዳልቀረ የሚጠቁም ነገር ነው። ከዚህ በኋላ ኃጢአት አትስራ፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው እና አንዳንድ ሰዎች ያጋጠማቸው ውዥንብር፣ ውጣውረድ፣ ህመም፣ የተለያየ ነገር ከኃጢአት የተነሳ እንደሚመጣባቸው ይታሰባል። የበሽታዎች ሁሉ ምንጭ ኃጢአት ነው የሚል እምነት የለኝም። መጽሐፍ ቅዱስ እንደዛ አይደግፍም። ግን እኛ በዚህ በወደቀ ዓለም ውስጥ ስላለን ህመም አንዱ የውድቀት ምልክትና የውድቀት ውጤት ነው። ግን አንዳንድ ሰዎች በኃጢአት ምክንያት ደግሞ ይታመማሉ። ለምሳሌ ኢትዮጵያ ውስጥ የኤድስ በሽታ ያለባቸው ሰዎች ከምን እንደመጣባቸው ኤድስ ማወቅ ምንም ጥርጥር የለውም። ምንም ምንም አስቸጋሪ አይደለም። ስለዚህ ኃጢአት የተወሰኑ ኃጢአቶች የሚያመጧቸው ህመሞች አሉ በሰዎች ላይ እና የዚህ ሰውዬ ነገር ልክ እንደዚህ ይመስላል እና ጌታ ኢየሱስ ክርስቶስ 38 ዓመት የተሰቃየው በሰራሃው ኃጢአት ምክንያት ነው፣ እና ከአሁን በኋላ ሌላ 38 ዓመት ወይም አምስትም ስድስትም ዓመት የባሰ ስቃይ እንዳያጋጥምህ ምን አድርግ ነው ያለው? ደግመህ ኃጢአት አትስራ ነው ያለው። ይህ ማስጠንቀቂያ ነው። ይሄ ለዚህ ሰውዬ ብቻ የተሰጠ ማስጠንቀቂያ አይደለም። ለሁላችንም ለሰው ልጆች በሙሉ የተሰጠ ማስጠንቀቂያ ነው። አንዳንድ ሰዎች ኃጢአት ሲሰሩ ኃጢአት ልክ ነው፣ ለጊዜው ደስታ ይሰጣል። ለጊዜው ለ10፣ ለ15፣ ለ20 ደቂቃ ወይም ለአንድ ቀን ለሁለት ቀን ኃጢአት ደስታ ሊሰጥ ይችል ይሆናል። ግን ዘላለማዊ በሽታን፣ ዘላለማዊ ጥፋትን፣ ዘላለማዊ ጉድለትን የሚያመጣ ነገር ነው። ኃጢአት የሚሰሩ ሰዎች ራሳቸውን፣ ጊዜያቸውን፣ ገንዘባቸውን፣ ክብራቸውን፣ ሰላማቸውን፣ ጤናቸውን ያጣሉ። ኃጢአት የሚሰሩ ሰዎች፣ ሰው በጣም ጥበበኛ እና አስተዋይ ከሆነ ማድረግ ያለበት ነገር ሁልጊዜ ከኃጢአትና ከኃጢአተኛ ጓደኞች መለየት ነው። ኃጢአት መጥፎ ነገር ነው። ጌታ ኢየሱስ ክርስቶስ የተናገረው ደግመህ ከዚህ የሚብስ ከ38 ዓመት ሽባነት የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ነው ያለው፣ እና ማስጠንቀቂያ ነው። በዓለም ላይ ሰዎች ኃጢአት እንዲሰሩ የሚቀሰቅሳቸው የሚያነሳሳቸው አንዱና አንዱ ምክንያት ኃጢአተኛ ተፈጥሮ ስላላቸው ነው። አንዳንድ ሰዎችን እኛ ጓደኞቻቸው አበላሿቸው፣ ጓደኞቻቸው አጠፏቸው ብለን ያሰብንበት ጊዜ ነበረ ድሮ። ግን እንደዚህ ያልናቸው ሰዎች ራሳቸው መጥተው ኖ ኖ ኖ ጓደኞች ያልነበሩም ያበላሹኝ ራሴ ነኝ እኔ ራሴ ነኝ እንደዚህ አይነት ዝንባሌ ፍላጎት ውስጥ ነበረ ብለው ያሉን ሰዎች አሉ እና ኃጢአት የኃጢአተኝነታችን ውጤት ነው ኃጢአት መስራት እና ተፈጥሯዊ ኃጢአተኞች ነን። ይሄንን ጌታ መንፈስ ቅዱስ እና ጌታ ኢየሱስ ክርስቶስ እንዲቆጣጠሩልን እና የእግዚአብሔር ኃይል እና የእግዚአብሔር ጸጋ በውስጣችን እንዲሰራ ልባችንን በየቀኑ ለእግዚአብሔር የማንሰጥ ከሆነ ኃጢአት በውስጣችን ይነግሳል። ኃጢአት የምንሰራ ከሆነ ደግሞ ቅድም እንዳልኩት ራሳችንን፣ ጊዜያችንን፣ ገንዘባችንን፣ ክብራችንን፣ ሰላማችንን ጤናችንን የወደፊት መንግስተ ሰማያችንንም የሚያሰጣን ነገር ስለሆነ ጌታ ኢየሱስ ክርስቶስ ለዚህ ለሰውዬ የሰጠው ማስጠንቀቂያ በልባችን ውስጥ መቀመጥ አለበት እና ከኃጢአት ሰዎች ሲጠቀሙ አላየንም ነው። ከኃጢአት ሰዎች ሲጎዱ ነው ያየ ነው እና ስለዚህ ኃጢአትን እንዳትሰራ ኃጢአትን እንዳትሰሩ ኃጢአት ለመስራት የሚገፋፋንን ነገር ሁል ጊዜ በእግዚአብሔር ፊት እናቅርበውና ከእግዚአብሔር ኃይል እንቀበል። ጌታ መንፈስ ቅዱስ የተሰጠን ለሰዎች የተሰጠን እንድንዘል እንድንጨፍር ይመስላቸዋል። ሰዎች በልሳን እየተናገሩ ሆይ ሆይ እንዲሉ ይመስላቸዋል። ውሸት ነው። ያ ጌታ መንፈስ ቅዱስ የተሰጠን ኃጢአታዊ ተፈጥሯችንን እግዚአብሔር በመንፈሱ ገዝቶ በእግዚአብሔር መንገድ በእግዚአብሔራዊነት በመንፈሳዊነት ሕይወት እንድንመላለስ እግዚአብሔርን እንድናከብር እንድናስከብር እግዚአብሔርም እኛን እንዲያከብረን ነው። እግዚአብሔር በዚህ ይርዳን። እግዚአብሔር የተመሰገነ ይሁን። ሦስተኛው ተአምር በዚህ ላይ ነው የማጠቃልለው። የሚቀጥለው ሳምንት አራተኛውን ተአምር እናያለን።